የሩዋንዳው ፕሬዚደንት ፖል ካጋሜ በቀጣዩ ማለት 2016 በኋላ በሚመጣው በ2017 ለሶስተኛ ጊዜ ሊመረጡ ይችሉ እንደሆን ለመወሰን በሚቀጥለው ሳምንት የህገ መንግስታዊ ማሻሻያ ድምጽ እንደሚሰጥ ተገልጿል። የሩዋንዳ መንግስት ዛሬ ይፋ እንዳደረገው ከሆነ ከሩዋንዳ ውጪ ለሚኖሩ ዜጎች ውሳኔ ህዝቡ የሚካሄደው በመጪው ታህሳስ 1 2008 ዓመተ ምህረት ሲሆን እዚያው ሩዋንዳ ላለው ህዝብ ደግሞ ታህሳስ 2 2008 ይካሄዳል። ውሳኔ ህዝቡ የሚጠይቀው ታዲያ የአንድ ፕሬዝደንት የስልጣን ዘመን ከሰባት ወደ አምስት አመት ዝቅ እንዲል የቀረበን ማሻሻያ ለማጽደቅ ሲሆን እንደ ኤሮፓውያን አቆጣጠር ከሁለት ሺ አመተ ምረት ጀምረው ስልጣን ላይ ለቆዩት ለፕሬዝደንት ካጋሜ ግን ልዩ አስተያየት ያደርጋል። አሁን ስራ ላይ ባለው በወቅቱ ህግ መሰረት ካጋሜ እንደ ኤሮፓውያን አቆጣጠር በሁለት ሺ አስራ ሰባት ስልጣን እንዲለቁ ይደነግጋል። በማሻሻያ ህጉ የሆነ እንደሆን ግን ለሶስተኛ የሰባት አመት ጊዜ እንዲወዳደሩ ከዚያም ለሁለት ተከታታይ አምስት አመት እንዲወዳደሩ ይፈቅድላቸዋል። ውሳኔ ህዝቡ በቀላሉ ማለፍ እንደሚችል ነው ከወዲሁ የተተነበየው። ቮይስ ኦፍ አሜሪካ።